ዓለም አቀፍ ሪቫይቫል አገልግሎት የተባለው ተቋም በኢትዮጵያ ፖለቲካ ውስጥ የማህበራዊ መገናኛ ዘዴዎች ሚና ብሎ በከፈተው ውይይት ላይ ማህበራዊ መገናኛዎች ወደ ብሔራዊ መግባባት ለመድረስ እንዴት ያግዛሉ የሚለው ተዳሷል። የማህበራዊ መገናኛዎች አጠቃቀም አገር የመገንባትን ያህል የማፍረስ አቅም እንዳላቸውም መስተዋሉ ተገልጿል። አሜሪካን ሀገር የሚኖሩት ዶክተር አድማሱ ጣሳው የተባሉ ሰው በዚህ ዙሪያ ያደረጉት ጥናት ዘርፉ ለተግባቦት ለትብብር፣ ብሎም ማህበረሰብን ለመገንባት ያለመ ጥቅም ቢኖረውም መራራቅን መፍጠሩን ይዳስሳል። የሐሰተኛ ዜናዎች ስርጭት ዓለም አቀፍ ስጋት እየሆነ መምጣቱንም አመልክቷል። ይህንን ጥናት ያቀረቡት ዶክተር ጌታቸው ድንቁ በጥናቱ ማህበራዊ መገናኛዎች የፖለቲካ ተሳትፎን መጨመራቸው፣ ሰዎችን ለአዎንታም ሆነ አሉታ ማነሳሳታቸው፣ ቡድኖችን ለመገንባትም ዋሉ የተዳሰሰበትን ያህል ገመናልባ ሁኔታን ፈጥሯልም ይላል። ሁሉ ነገር ያደባባይ ሆኗል። ያ ኤፍ የተባለው የፌስቡክ ሎጎ ተገልብጦ ተኩሶ ሲያበቃ እየጨሰ ያለ ሽጉጥ ሆኖ ነው የምትመለከቱትና እንደ ሽጉጥ እየተገለገልንበትን እንዳለን ማስተዋል ጥሩ ነው። ሀገራት ይህንን ችግር ለመቀነስ ይዘትን በመገምገም ኢንተርኔትን በመዝጋትና ሌሎች መንገዶችን በመጠቀም አፍራሽ ጎኑን ለመከላከል ጥረት ማድረጋቸውም ተገልጿል። ሬጉሌት ለማድረግ የሚሞክሩ ሀገራት አሉ። ሶሻል ሚዲያንም እዛ ውስጥ አካተው ያዩታል። አዲስ እና ፎከስድ የሆነ ለዚሁ ሶሻል ሚዲያን ለመቆጣጠር ይበጃል ብለው አዲስ ሕግን የሚቀርጹ የቀረጹ ሀገራትን አስቀምጠዋል። የምርጫ አስፈጻሚ አካላትን የበለጠ በማሳተፍ እነሱ በተለይም ምርጫ በቀረበ ጊዜ የሶሻል ሚዲያው ላይ የሚራመደውን ነገር እነሱ ትኩረት አድርገውበት ቁጥጥር እንዲያደርጉት፣ ሚዲያ ሊትረሲ ላይ በማተኮር ችግሩን ሰፋ ያለ ነው እና መድረስም ያለብን የሰውን አስተሳሰብ ነው የሰው አስተሳሰብ ላይ ከሰራን ግብአቱ ላይ ከምንጩ ችግሩን አድረስ ስለምናደርገው እዛ ላይ ነው የምንሰራው። ፈጣን ላይሆን ይችላል ረጅም ጊዜ የሚጠይቅ ሊሆን ይችላል፣ ግን አዋጩ መንገድ ነው። እንደሱ ነው ብሎ የሚያስቡ ዋነኛ የመገናኛ ብዙሃንን የማግኘት እድል አለመኖር፣ ማህበራዊ መገናኛዎች ሙያዊ ኃላፊነት የማይታይባቸው መሆናቸውና በዋና ዋና መገናኛ ብዙሃን ላይ እምነት ማጣት ለልቅ የማህበራዊ መገናኛዎች አጠቃቀም ምክንያት መሆኑም ተጠቅሷል። ሀሳብን በነጻነት የመግለጽ ነገር መሳቀቅ የለበትም። እሱ ላይ ጫና ማረግ የለበትም ሶሻል ሚዲያም በመቆጣጠር ሰበብ። በሌላ በኩል ደግሞ ሩል ኦፍ ሎ ሊኖር ይገባል። ይሄ ሊከበር ይገባል። ዝም ብሎ በነፃነት ስም ልቅ መሆን የለበትም። በነፃነት ስም ሰዎች የፈለጉትን የሚሉበት የፈለጉትን የማጋጨት ሀሳብ የሚያራመዱበት ግን ደግሞ የማይጠየቁበት መሆን የለበት። ይህንን ተጽዕኖ ለመከላከል ኢትዮጵያ ምን አደረገች የሚለው በትኩረት ሊታይ ይገባል ተብሏል። በጥናትና ውይይቱ በሕዝብ ተወካዮች ምክር ቤት የውጭ ጉዳዮችና የሰላምና ጉዳዮች ሰብሳቢ ዶክተር ነገሬ ሌንጮም ማህበራዊ መገናኛዎች ተጠቃሚዎች ሀገርን ማሰብ ካልቻሉ አደጋው ከፍተኛ መሆኑን ገልጸዋል። ሶሻል ሚዲያም ይሁን ሌላው ሚዲያ መሳሪያ ነው። ወሳኙ እኛ ነን። መሳሪያው እኛ የምንሰጠውን ተቀብሎ ለሌሎቹ ያደርሳል። ስለዚህ የእኛ አመለካከት ወይ ደግሞ ግሬት ቲንከርስ የሚባሉት በተለይ ደግሞ የፖለቲካል ኤሊቱና ዛሬ የሚዲያ ተዋንያን አክተርስ የምንላቸው ሚዲያው ምንድን ነው እየመገበን ያለ ነው? ምክንያቱም ሚዲያው ለመልካምም ለመጥፎ ነገርም ስለሚውል መገንዘብ ያለብን ራሳችን ሰዎች መስተካከል አለብን። ቴክኖሎጂያው አይደለም፣ ቴክኖሎጂውን የምንጠቀምበት ሁኔታ ስለተበላሸ ብዙ ጉዳት እያደረሰን ነው። ተከባብረን በጋራ ሀገራችንን እንድንገነባ ዛሬ አክቲቪስቶችም ብሎገሮችም ልትባሉ ትችላላቸው። በአጠቃላይ ኮሚኒኬተሮች ኃላፊነት መውሰድ ያስፈልጋል። ከጥላቻ መውጣት ያስፈልጋል። ከንዴት መውጣት ያስፈልጋል። በኢትዮጵያ የማህበራዊ መገናኛ ዘዴዎች አጠቃቀምን ለመቆጣጠር የጸረ ጥላቻ ንግግርና ሀሰተኛ መረጃዎች መመሪያ ወጥቷል። በዚሁ መመሪያ አብዛኛዎቹ የሀሰት ዜናዎች መረጃ አሳሳችና መረጃ አዛቢ መሆናቸውንም ያትታል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።